በታጣቂዎች ተፈጸመ በተባለ ጥቃት አስራ ዘጠኝ የሚሊሽያ አባላት ኦሮሚያ ውስጥ መገደላቸውን የአካባቢው ነዋሪዎች ገለጹ። በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ በኦሮሞ ነጻነት ሰራዊት ተፈጸመ በተባለ ጥቃት አስራ ዘጠኝ የሚሊሽያ አባላት መገደላቸውን ቤተሰቦች እና የአካባቢው ባለስልጣናት አስታውቀዋል። ከኦሮሞ ነጻነት ሰራዊት ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ዘገባለሁ። ጥቅምት ሰባት ቀን 2017 ዓ ም በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ ክልቤ በተሰኘው ቀበሌ ውስጥ በሚገኙ የሚሊሻ አባላት ላይ የኦሮሞ ነጻነት ሠራዊት ታጣቂዎች ድንገት ፈጸሙት በተባለ ጥቃት 19ኙ መገደላቸውን፣ አምስቱ መታገታቸውንና ሶስቱ ያለበት እንደማይታወቅ የሟች ቤተሰብ አባላት ተናግረዋል። አቶ አብዲስ አዲዳ የተባለ የጀልዱ ወረዳ ነዋሪ የወረዳው ሚሊሻ አባል የነበሩት አባቱ አቶ ዲዳ አማራ በታጣቂዎች መገደላቸውን ለአሜሪካ ድምፅ ተናግረዋል። በዚያን ቀን ክልቤ አቦ በሚባል ቦታ የሸኔ ኃይሎች ከፍተኛ ተኩስ ከፍተው ነበር። ሚሊሻዎቹ ደግሞ የሕዝብን ሰላም እንዲጠብቁ ነበር የተላኩት። ሸኔ ትልቅ ኃይል ነበረው። ብሬንና ስናይፐር የታጠቁ እንዲሁም ብዙ ቁጥር እንደነበሩ ነው የተነገረው። እናም ሚሊሻ አባላቱ የአካባቢው መንግስት ጸጥታ አስከባሪ ኃይል እንዲደርስላቸው እየጠየቁ ነው የተገደሉት። አብዲሳ በዚሁ ቀን አባቱን ጨምሮ ሌሎች ሟች የሚሊሻ አባላትን አስከሬን ማንሳቱንም አክሎ ይናገራል። አባት የት አማራ ከተገደሉት ውስጥ የ48 ዓመት ጎልማሳው አባቴ ድዳ ማራ ይገኝበታል። አባቴ በፊት የከታተ ሌላ ቀበሌ አስተዳዳሪ ነበር። አሁን አዲሱ የገጠር ቀበሌ መዋቅር ሲመጣ ነው ምልሻ የሆነው። መንግሥት አስከሬኑን እንኳን ሄዶ አላነሳም። እኔ ነኝ ሰው ሳጣ ብቻዬን ብሞትም በአባቴ ሬሳ ላይ ልሙት ብዬ ሄጄ ያነሳሁት። በቦታው ሲደርስ የ19 ሰዎችን አስከሬን አየው። ከነትጥቁ ያገኘሁት አስከሬን የአባቴን ብቻ ነበር። የሌሎቹ ትጥቅ ግን ተወስዷል። አስከሬኑን ሐሙስ ተሸክሜ አምጥቼ ጀልዱ ጎጆ ከተማ አስቀበርኩ። የለቅሶ ሥነ ሥርዓቱ የተከናወነው ግን ትላንት ነው። በዚህ ጥቃት አባታቸውን እንዳጡ የገለጹት እና በአካባቢው አለ ባሉት የጸጥታ ችግር ስማቸውን እንዲጠቀስ ያልፈለጉ የጀልዱ ወረዳ ነዋሪም እንዲህ ይላሉ ገረ የርጃን ጠዋት አስራ አንድ ሰዓት አካባቢ የአባቴ ጓደኛ ስልክ ሲደውልልን ነበር። በሰላም እንዳደሩ ነግሮን ትንሽ ቆይቶ ስልክ ስንደውል አያነሳም። ከዚያ መልሰን ዳግም ስንሞክር የኦነግ ሸኔ ሰራዊት አንስቶ አዋራን። ጥቃቱን ያደረሰው ሸኔ ነው። በቦታው የነበሩት 36 ነበሩ ይባላል። ከዚያ ውስጥ 19 ተገድለው ቀብራቸው ተፈጽመዋል። በሕይወት ያሉም አሉ። ወደ አምስት የሚሆኑት ታግተው ታጣቂዎቹ ገንዘብ እየጠየቁባቸው ናቸው። ሌሎች ደግሞ የት እንደደረሱ ያልታወቁም አሉ። ነዋሪው የአምሳ ሰባት ዓመት ጎልማሳ አባታቸው በዚሁ ጥቃት እንደተገደሉም ያብራራሉ። የተገደሉት አባቴ አቶ ያደሳ ዋሬ ይባላሉ። የ የ57 ዓመት ጎልማሳ ናቸው። የጀልድ ወረዳ ጎጆ ከተማ ነዋሪ ነበረ። በግድ ነው ወደዚያ የተላኩት። ጥቃቱ እንደተፈጸመ ወደ ቦታው ሄጄ ነበር። ነገር ግን ታግተው ተወስደዋል ሲባል ቆይቶ በኋላ ወበሌ አቦ አካባቢ ትንሽ ራቅ ብሎ መገኘቱን አወቅን። ከዚያ አስከሬኑን ወስደን ስርዓተ ቀብሩን አደረግን። ቀብሩ ባለፈው ሐሙስ፣ ለቅሶው ግን ትላንት ነበር የተከናወነው። ቪኦኤ ያነጋገራቸው የሟች ሚሊሻ ቤተሰብ አባላት የሁሉም 19ኙ አስከሬን ስርዓተ ቀብር በጀልዱ ወረዳ ጎጆ ከተማ መፈጸሙን ገልጸው ነገር ግን በጀልዱ ወረዳ አስተዳደር ላይ ሚሊሻዎቹ በቂ ትጥቅና ብቃት ሳይኖራቸው ወደ ጠላት አሰማርተዋቸዋል ሲሉም ቅሬታ አቅርበዋል። አቶ አብዲስ አዲዳ እንዲህ ይላሉ። ቀበሌው በመንግስት ቁጥጥር ስር አልነበረም። ቅርብ ነው። መከላከያ ሄዶ ተቆጣጥሮ በኋላ ላይ ሁኔታው ሲብስ የለቀቀው። ከዚያ በኋላ የጀልድ ወረዳ አስተዳደር ምልሻዎቹን በግድ አሰማራቸው። አባቴን ጨምሮ የላኩት በቂ ትጥቅና ስልጠና የላቸውም። በፊት ሸኔን ሸሽተው ወደ ከተማ የገቡ ሰዎች ናቸው። የአምሳ ሰባት ዓመት ጎልማሳ አባታቸውን እንዳጡ የገለጹት ሌላ የጀልዱ ወረዳ ነዋሪም በዚሁ ላይ ሲያክሉ በግድ ነው የተሰማሩት ወደ ቦታው። ለዚህም ተጠያቂው የወረዳው አስተዳደር ነው። ምክንያቱም የተሰማሩት ሰዎች ደካሞች፣ በሽተኞች ነበሩ። ለምሳሌ አባቴ ማክሰኞ ዕለት ወደ ከልቤ ሲሰማራ መንገዱ ጋር ስለነበረ ሰዎች ናቸው ትጥቁን እንኳን የተሸከሙለት። የጀልዱ ወረዳ አስተዳደር የአሙሱን ግድያ በእርግጥ መፈጸሙን አረጋግጠዋል። አቶ ታምና ቶምሳ የወረዳው ምልሻ ጽሕፈት ቤት ባልደረባ መሆናቸውን ነው የገለጹት። ክልቤ ቀበሌ ብቻ ሳይሆን በሌሎች አጎራባች የገጠ ቀበሌዎች ምልሻ አባላቶች ሰላም ለማስከበር ሲንቀሳቀሱ ቆይተዋል። ይህም መሞትም መገደልም ይኖራል። ያው ጠላት እንዳወራው ሳይሆን የሞቱት አባላት አሃዝ በጥቅምት ስድስት በያዝ ነው ሁለት አባላት ተገድለው ነበር ከዚያ ባለፈው ሐሙስ ደግሞ 17 በአጠቃላይ 19 ሰዎች ተገድለዋል። ሌሎች አምስት የሚሆኑ ደግሞ ታግተው በዚሁ ሌቦች ኃይሎች ተወስዷል። አቶ ታመነ ይህን ጥቃት የፈጸሙት ሸኔ ሲሉ የገለጹት ታጣቂ ያህል መሆኑንና የድርጊቱ ፈጻሚዎች በቁጥጥር አለመዋላቸውንም ተናግረዋል። የሟቾች ሚሊሻ ቤተሰቦች ወረዳው ሚሊሻዎቹን አለበቂ ትጥቅና ስልጠና ወደ ቦታው ልኳቸዋል ሲሉ ላሰሙት ክስ አቶ ታመነ ምላሽ ይሰጡ እንዲህ ይላሉ። አቶ ታመነ በተቻለ መጠን የትጥቅ ድጋፍ የሚሰጠው ትጥቅ የሚያመርተው አካል ነው። እኛ ትጥቅ አናመርትም። በወረዳ ደረጃ ጠይቀን ያገኘንን መሳሪያ አልነፈግንም ይላሉ። ነዋሪዎች አሁንም በምዕራብ ሸዋ ዞን ጀልዶ ወረዳ ክልቤ ቀበሌ በኦሮሞ ነጻነት ታጣቂዎችና ና በመንግስት ኃይሎች መካከል ተኩስ መቀጠሉን ሲገልጹ የወረዳው ሚሊሻ ጽፈት ቤት ባልደረባ መሆናቸውን የገለጹት አቶ ታመኔ አቶ ምሳ መንግስት የቀበሌውን ሰላም ወደ ቦታው ለማስመለስ እየሰራ ነውም ብለዋል። ይህ እንግዲያ በተመለከተ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወደ አተርቢ ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ሳይሳካ ቀርተዋል። የኦሮሚያ ሚሊሻ ኃይል በድንጋጌ ደረጃ ከ1992 አንስቶ በአዋጅ የተዋቀረ ኃይል ሲሆን አባላቶቹም ከየቀበሌው በህዝብ ጥቆማ የሚመረጡና በያዙት ጥጥቅ የአካባቢውን ሰላም እንዲጠብቁ ኃላፊነት እንዳላቸው ይደነግጋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ